ለዩናይትድ ስቴትስ ፕሬዝደንት ሀገራቸውን ከማንም በፊት እንደሚያስቀድሙ ሚስተር ዶናልድ ትራምፕ በድጋሚ አረጋግጠዋል። ፕሬዝደንት ትራምፕ ለተባበሩት መንግሥታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ዛሬ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኪውባ፣ በቬኔዙዌላ ላይ የበረቱ የማስጠንቀቂያ ቃላትን ሰንዝረዋል። የሰሜን ኮሪያን ፕሬዝደንት በስማቸው ሳይሆን ሮኬት ማን የሮኬቱ ሰውዬ ብለው የጠሩት ትራምፕ ለሀገራቸው ደህንነት አስፈላጊ ከሆነ ሰሜን ኮሪያን ሙሉ በሙሉ ሊደመስሱ እንደሚችሉ ዝተዋል። የእስላማዊ መንግሥት ቡድን አገራችንንም መላውን ዓለምም ለመበጣጠስ መፍቀድ ስለማንችል ልናቆመው ይገባል ብለዋል። የተባበሩት መንግሥታት ድርጅትን በአንዳንድ ተግባሮቹ አሞግሰው ሙሉ አቅሙን ግን ማንቀሳቀስ አለመቻሉን በመግለጽ ወቅሰዋል። ሰሎሞን አባተ ተጨማሪ ይዟል የዩናይትድ ስቴትስ አርባ አምስተኛ ፕሬዚደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ያደረጉትን ንግግር የጀመሩት በዚህች በትውልድ ከተማዬ የአሜሪካ ሕዝብ ተጠሪ ሆኜ ለዓለም ሕዝብ ንግግር ለማድረግ እዚህ መቆሜ ታላቅ ክብር ይሰጠኛል ሲሉ ነበር። ሚስተር ትራምፕ ለመንግስታቱ ድርጅት እንዲህ በአንድ አዳራሽ በተሰበሰቡ ከአንድ መቶ ዘጠና በላይ የሆኑ የድርጅቱ አባል መንግስታት መሪዎች ፊት ቀርበው ንግግር ሲያደርጉ የዛሬው የመጀመሪያቸው ነው። ሀገራቸው ዩናይትድ ስቴትስ ተደራራቢ በሆኑ የውቅያኖስ ማዕበሎች እየተመታች ባለችበት ጊዜ መሆኗን ፕሬዚደንቱ በንግግራቸው መጀመሪያ አስታውሰው ከዚህ ፈተና ከምንጊዜም በጠነከረ ሁኔታ ብርቱ ሆነን እንወጣለን ብለዋል። ባለፈው ጥቅምት 29 የዩናይትድ ስቴትስ ሕዝብ ምርጫ ካካሄደ ወዲህ አገራቸው እጅግ አበረታች ውጤትን እያስመዘገበች መሆኗን የተናገሩት ፕሬዚደንት ትራምፕ የአክሲዮን ገበያው ታይቶ በማይታወቅ ጥንካሬ ማሻቀቡን፣ ሥራ አጥነት ባለፈው 16 ዓመታት ባልታየ ሁኔታ ዝቅተኛና አዝጋሚ መሆኑን፣ ሕግጋት ቁጥጥርና በሌሎችም ማሻሻያዎች ምክንያት ዛሬ ዩናይትድ ስቴትስ ውስጥ ለስራ እየተሰማራና ስራ እየያዘ ያለው ሰው ቁጥር እጅግ መብዛቱን፣ ኩባንያዎች ወደ ሀገር እየተመለሱ አገሪቱ ቀደም ሲል ለረጅም ጊዜ አይታ በማታውቀው ሁኔታ ሥራዎችን እየፈጠሩ መሆናቸውን ጠቃቅሰዋል። አክለውም ሀገራቸው ለወታደራዊና ለመከላከያ ጉዳዮች 700 ቢሊዮን ዶላር እንደምታወጣ መገለጹን ፕሬዚደንት ትራምፕ አመልክተው ጦራቸው ከዚህ ቀደም ባልታየ ሁኔታ እጅግ ጠንካራው እንደሚሆን ተናግረዋል። አሁን ያለንበት ጊዜ እጅግ የገዘፉ ዕድሎች ያሉበት በሳይንስ በቴክኖሎጂ፣ በሕክምና ግዙፍና አዳዲስ ግኝቶች እየተመዘገቡ ያሉበት ህመሞችና በሽታዎችን እያከሙ የቀድሞ ትውልዶች ሊፈቱ አይቻልም ብለው ያስቧቸው የነበሩ ችግሮችን እየፈቱ መሆናቸውን አመልክተዋል። ይሁን እንጂ የምናከብራቸውን እሴቶቻችንን በየዕለቱ የሚፈታተኑ አደጋዎች ካሏቸው መካከል ሽብርተኞችና ጽንፈኞች በምድሪቱ አካባቢዎች ሁሉ መጠናከራቸውና መንሰራፋታቸውን፣ የተበላሹ አገዛዞች ያሏቸው መንግስታት ሽብር ፈጣሪዎችን መደገፍ ብቻ ሳይሆን ሌሎች ሀገሮችንና የራሳቸውንም ህዝቦች እጅግ አውዳሚ በሆኑ የጦር መሳሪያዎች ማሸማቀቃቸውን ቀጥለዋል ብለዋል። አምባገነኖች እሴቶችን፣ ስርዓቶቻችንን ግጭቶችን ለመቆጣጠር ያስቻሉና ከሁለተኛው የዓለም ጦርነት ወዲህ ዓለም ወደ ነጻነት እንዲያዘነብል ያስቻሉ ጥምረቶችን ለማጥፋትና ለማፍረስ እየጣሩ መሆናቸውን አመልክተዋል። ዓለም አቀፍ የወንጀል መረቦች አደንዛዥ እጾችና ቅመማ ቅመም፣ የጦር መሳሪያዎችን፣ ሰዎችን እንደሚያሸጋግሩ ብዙዎችን እንደሚያፈናቅሉና ፍልሰትን እንደሚያባብሱ የሀገሮችን ወሰኖች ስጋት ላይ እንደሚጥሉ እና ቴክኖሎጂን በመጠቀም ዜጎችን ለማመሳቀል አዳዲስ የጥቃት መስኮችን እንደሚከፍቱ ተናግረዋል። ፕሬዚደንት ትራምፕ የዓለም ብርቱ አደጋዎችና ስጋቶች ሲሉ ከጠሯቸው ሀገሮች መካከል ሰሜን ኮሪያ ቀዳሚነቱን የያዘች ሲሆን የፒዮንግያንጉን መሪ በስማቸው ሳይሆን ሮኬትማን ሲሉ ነው የጠሯቸው። የሰሜን ኮሪያው መሪ ለሀገራቸው ሕዝብ ለዓለምም ማንም ያልደቀነውን ያህል ስጋት መደቀናቸውንና በሚሊዮኖች የሚቆጠሩ ዜጎቻቸውን ማስራባቸውን ቁጥራቸው የማይታወቅ ማሰቃየትና መግደላቸውን አመልክተዋል። በአገዛዙ ተገደሉ ካሏቸውና ከጠቃቀሷቸው መካከል በቅርቡ ከእስራት እንደተመለሰ የሞተውን አሜሪካዊ፣ ደቡብ ኮሪያ ውስጥ በተፈጸመባቸው የጋዝ ጥቃት የተገደሉ የሰሜን ኮሪያውን ፕሬዚደንት ወንድም፣ ከጃፓን ተጠልፋ ተገድላለች ያሏትን ጃፓናዊ ወጣት ጠቃቅሰዋል። የሰሜን ኮሪያው መሪ ለዓለም ሰላም አደገኛ የሆኑ የተምዘግዛጌ ሚሳይል እና የኒኩሌር መርሃ ግብሮችን እያጠናከሩ መሆናቸውን ፕሬዚደንት ትራምፕ አስታውሰው ሮኬትማን ወይም ሮኬቱ ሰውዬ እራሳቸውንም አገዛዛቸውንም እራስን ራስን ወደ ማጥፋት እየገፉ ናቸው ብለዋል። ለሀገራቸው ደህንነት ሲሉም ሊወሰዱ የሚችሉት እርምጃዎች እጅግ የከፉ ሊሆኑ እንደሚችሉ አስጠንቅቀዋል። ዩናይትድ ስቴትስ እጅግ ሀያልና ታጋሽ ሀገር ነች አሉ ትራምፕ አጋሮቻችንንም እንድንከላከል ከተገደድን ግን ሰሜን ኮሪያን ሙሉ በሙሉ ከመደምሰስ የተለየ አማራጭ አይኖረንም። ዩናይትድ ስቴትስ ዝግጁ ነች፣ ፈቃደኛ ነች፣ ትችላለችም። ይህ ግን አስፈላጊ አይሆንም የሚል ተስፋ አለኝ። ፕሬዚደንት ትራምፕ ቀጥለውም በቅርቡ ሳዑዲ አረቢያን በጎበኙ ጊዜ ከሃምሳ በላይ የአረብና ሙስሊም ሀገሮች መሪዎች ጋር መገናኘታቸውን አስታውሰው ያስብሰባቸው ክብር የሰጣቸው መሆኑን ገልጸዋል። ሽብር ፈጣሪዎችንና እነርሱንም የሚያነቃቃቸውን እስላማዊ ጽንፈኝነትን ለመጋፈጥ አብረን ለመስራት ተስማምተናል። ጽንፈኛ እስላማዊ ሽብርተኝነትን እናቆማለን፣ ምክንያቱም ሀገራችንንም መላውን ዓለምም እንዲበጣጥስ ልንፈቅድ አንችልምና። ሚስተር ትራምፕ በመቀጠልም ከእርሳቸው የቀደሙት ፕሬዚደንት ኦባማ ከኢራን ጋር የደረሱበትን የኒውክሌር መርሃ ግብር ውል በብርቱ ወቅሰዋል። ኦባማ ከኩባ ጋር የፈጸሙትን ስምምነት ማጣጥለዋል። ቬኔዙዌላ ውስጥ እየተስተዋለ ያለውን የፖለቲካ ቀውስ ሁከትም አውግዘዋል። አፍሪካን የሚመለከተው የፕሬዚደንቱ ንግግር ከሌሎቹ የተለየ የማበረታታትና ድጋፍን የመግለጽ መንፈስ እየተስተዋለበት ነበር። The United Nations and African Union led peacekeeping missions to have invaluable contributions in stabilizing. <laughs> the united states continues to lead the world in humanitarian assistance, including famine prevention and relief in south sudan, Somalia and Northern Nigeria. We have invested in better health and opportunity all over the world through programs like PEPFAR, which funds AIDS relief. ለኤድስ ሕክምናና እንክብካቤ ድጋፍ በሚሰጠው ፔፕፋርን በመሳሰሉ መርሃ ግብሮች ለተሻለ ጤናና ለተሻሉ ዕድሎች ነዋይና ጊዜ አፍሰናል። የፕሬዝደንቱ ጸረ ወባ መርሃ ግብር፣ ዓለም አቀፉ የጸጥታ አጀንዳ፣ ዘመናዊ ባርነትን ለማስወገድ የሚሠራው ግሎባል ፋንድ፣ በመላው ዓለም የሴቶችን ውሳኔ ሰጭነት ችሎታ ለማጠናከር ቁርጠኝነታችንን የምናሳይበት የሴት ሥራ ፈጣሪዎች ድጋፍ የፋይናንስ መርሃ ግብርም የሚጠቀሱ ናቸው። ሚስተር ትራምፕ ወደ ዋይት ሐውስ ሲጓዙ አንስቶ ይዘውት የነበረውን አሜሪካ ትቅደም አቋማቸውን ዛሬም በድጋሚ ያረጋግጠዋል። እንደ ዩናይትድ ስቴትስ ፕሬዚደንት እኔ ሁልጊዜ አሜሪካን አስቀድማለሁ ልክ እናንተ እንደ የአገሮቻችሁ መሪነታችሁ አገሮቻችሁን ሁል ጊዜ እንደምታስቀድሙ ሁሉ፣ ከእንግዲህ ዩናይትድ ስቴትስ ፍትሐዊነት በጎደላቸው ውሎችና አሰራሮች መጠቀሚያ የሆነች አትቀጥልም ብለዋል ፕሬዚደንቱ።